SBS Radio. ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ን ጎብኙ። ቀደም ሲል የቻይና ስቴት ካውንስለርና የውጭ ጉዳይ ሚኒስትር ዋንጊን የኢትዮጵያ ጉብኝት ዋነኛ ዓላማዎች ያስረዱት በቻይና የኢትዮጵያ አምባሳደር ተሾመ ቶጋ የኢትዮጵያ መንግስት ከምስራቁና ምዕራቡ አላማት ጋር ያለው ግልጽ የውጭ ፖሊሲ መርህን በማስረዳት ይጀምራሉ። የኢትዮጵያ መንግስት በዚህ ረገድ በጣም ግልጽ ነው። ኢትዮጵያ ከአንድ አካል ጋር ከአንድ አገር ጋር የተጣበቀ ግንኙነት እንዲኖራት አትፈልግም። እንደ ኢትዮጵያ ያሉ አገሮች ለልማታቸው፣ ለእድገታቸው፣ ለሰላማቸው አገራቸውን ወደ ብልጽግና ለማሸጋገር ጥረት የሚያደርጉ አገሮች ከሁሉም አገሮች ጋር በተቻለ መጠን መስራት አለባቸው ብለን እናምናለን። ከዚህ በፊት ይሄ አሁን የተፈጠረው ችግር ከመፈጠሩ በፊት በእርግጥ በተለያዩ አካላት የሚደረጉ ጫናዎች ቢኖርም ግን መሀል ላይ ሆነን ለመስራት እየሞከር ነው ያለ ነው። ማለትም ከምዕራባውያንም ጋር የጠበቀ ከአውሮፓ ከአሜሪካ ጋር ግንኙነት ነበረን፣ ስትራቴጂክ የሆነ አጋርነት ነበረን። ይሄ በሚሆንበት ጊዜ ከቻይና ጋርም እንሰራ ነበረ። ስለዚህ ኢትዮጵያ ለልማቷ ለሰላሟ ለእድገቷ ለአካባቢ ሰላም ከሁለቱም አካላት ጋር መስራት የግድ ነው። ሁለቱ ሀገሮች አሁን በዓለም ትልቁ የሁለቱ ኢኮኖሚዎች ናቸው። መከላከያ፣ እና በአለም ተጽዕኖ በማሳደር ረገድ ከአንዱ ጋር የምንወግንበት የፖሊሲ አቅጣጫ የለንም። በእነሱ በኩል በእርግጥ ያው የሚመጣ ጫና አለ። ከአንዱ ጋር ስትሰራ ሌላው የሚያነሳው ነገር አለ። ይሄን ኢትዮጵያ በግልጽ በመግለጽ ነው። ከቻይና ጋር ስንሰራ አሜሪካ ላይ ለማሴር አይደለም፣ ወይም የአሜሪካን ጥቅም የሚጎዳ ነገር ለመስራት አይደለም። እኛ ከሁለቱም ጋር ብሔራዊ ጥቅማችንን ወደ ከፍተኛ ደረጃ ለብሔራዊ ጥቅማችን በሚሆኑ ጉዳዮች ነው የምንሰራው። በዚህ ረገድ የምንከተለው ፖሊሲ ይታወቃል። ኢትዮጵያ ማድረግም ያለባት የሚገባትም ይሄ ነው ብለን እናምናለን። አሁንም አቋማቸው ይሄ ነው አሁን በተፈጠረው ችግር ቅድም በደርግ ጊዜ እንደሆነው ወደ አንዱ ጎራ ኢትዮጵያ ጠቅልላል የመግላት ሀሳብ የለም። አሜሪካን የሚጎዳ ነገር ከቻይና ጋር በመስራታችን ለማድረግ እቅድ የለንም። አይጠቅምም። ይሄ ከቻይና ጋር በመስራት አሜሪካ ከአሜሪካ ጋር በመስራት የቻይናን ጥቅም ለመግባት የሚደረጉ እንቅስቃሴዎች ውስጥ ኢትዮጵያ አትሳተፍም። ስለዚህ ከሁለቱም ጋር ሚዛናዊ የሆነ ከሁለቱም ጋር ለኢትዮጵያ ብሔራዊ ጥቅም የሚበጁ ስራዎችን መስራት ይኖርብናል ብለን እናምናለን። ለኢትዮጵያ ብሔራዊ ጥቅም ለአካባቢያችን ሰላምና መረጋጋት ከሁለቱም ጋር የአካባቢያችን ኢኮኖሚክ ኢንቴግሬሽን የመሰረተ ልማት ኢንቴግሬሽን፣ ሰላምና ጸጥታን ከማረጋገጥ አኳያ ከሁለቱም ጋር መስራት ተገቢ ነው ብለን እናስባለን። ስለዚህ ምሁራንም የሆኑ ኢትዮጵያውያን ማወቅ ያለባቸው ኢትዮጵያ አሁን በተፈጠረው ጫና ምክንያት ወደ ምስራቁ ዓለም እንደዚሁም ደግሞ ከምስራቁ ዓለም ጋር የሚኖረን ግንኙነት ችግር ውስጥ በሚገባበት ጊዜ ወደ ምዕራቡ ዓለም ጠቅልላ ትገባለች የሚል የፖሊሲ አቅጣጫ ያለንም ከሁለቱም ጋር መስራት አለብን ነው። አሁን የተፈጠረውን ችግር በውይይት መፈታት አለበት ብለን እናምናለን። ግንኙነታችን ችግር ውስጥ በምን ምክንያት ነው የገባው? ከዛ አኳያ አሁን ለምሳሌ በአጓ ላይ እንደዚሁም ደግሞ በአጠቃላይ ከአሜሪካ ጋር ያለው ትብብር ችግር ውስጥ የገባበት ሁኔታ አለ። ይሄንን በውይይት መፍታት አለብን። ይሄንን መፍታት ያለብን ወደ ቻይና ጠቅልለን ወደ ወደ ምስራቁ አለም ጠቅልን በመግባት አይደለም እና የችግሩ ምክንያት ምንድን ነው? የችግሩ ምንጭ ምንድን ነው? የኢትዮጵያና የአሜሪካ ግንኙነት ረጅም ጊዜ እየዘለቀ ነው። ስለዚህ ያ ውይይት ይፈታል ብለን ተስፋ እናደርጋለን። አሁን ባለውም የሚደረገው ተጽዕኖ ትክክል አይደለም እና የምላለን ስለዚህ ተስፋ የምናደርገው በኢትዮጵያ ላይ አግባብ ያልሆነ ጫናዎች በሂደት የሚነሱበት ሁለታችንም ቁጭ ብለን ችግሮቻችን በውይይት የምንፈታበት ግንኙነታችን ወደ ነበረበት ተመልሶ የሚመጣበት ሁኔታ ይኖራል ብለን ተስፋ እናደርጋለን ይሄ ደግሞ ይመጣል የሚል እምነትም ተስፋም አለን እንደ መንግስትም ለዚሁ እየሰራ ነው ያለ ነው። ዞሮ ዞሮ ግን ቅድም እንዳልኩት ለኢትዮጵያ ብልጽግና ኢትዮጵያ ወደ ጠንካራ ዲሞክራሲያዊ ሀገር፣ ጠንካራ ሰላምና መረጋጋት የሰፈነባት ሀገር በአፍሪካም ውስጥ ተገቢውን በዓለምም ውስጥ ተገቢውን ቦታ እንድትይዝ ከተፈለገ ከሁሉም ሀገራት ጋር በጋራ ጥቅም ላይ በመቻቻል በመከባበር ላይ የተመሰረተ ግንኙነት ማራመድ አለባት የሚል እምነት ነው ያለን እና በጊዜያዊ ችግር የተነሳ ኢትዮጵያ ከመሪ ውጪ ከምትከተለው የፖሊሲ አቅጣጫ ውጪ ወደ አንዱ ጎራ ጠቅልላ የምትገባበት ሁኔታ ሊኖር አይገባም የሚል እምነት ነው ያለን። በዳካር ሴኔጋል፣ ሁለት ሺህ ሀያ አንድ ላይ ኖቬምበር ሀያ ዘጠኝ እስከ ሰላሳ በሚኒስትሮች ደረጃ የአፍሪካና የቻይና ጉባኤ ተካሂደዋል። በዛ ላይ የኢትዮጵያ ተሳትፎ ምን ይመስል ነበር? በጠቅሉ የሚኒስትሮቹ ስብሰባ ከመጨረሻው ምን ያስገኛቸው ትሩፋቶች አሉ? ትክክል ነው። ከኖቬምበር ሀያ ዘጠኝ እስከ ሰላሳ ዳካር ላይ ስምንተኛው የቻይናና የአፍሪካ የትብብር መድረክ የሚኒስትሮች ስብሰባ ተካሂዷል። የኢትዮጵያ ተሳትፎ በተመለከተ ያው ለስብሰባው ከሚደረገው ዝግጅት ጀምሮ በተለይ እዚህ ቤጂንግ ያለው ኤምባሲዎች ከሌሎች የአፍሪካ ኤምባሲዎች ጋር በመሆን በዝግጅት ምዕራፍ ስራዎች ላይ ከአዲስ አበባ ጋር በመመካከር ሰፊ እንቅስቃሴ አድርገናል። ስብሰባው ላይ እንግዲህ አራት ሰነዶች እንዲፀድቁ ተደርጓል። እነዛ ሰነዶች ዝግጅት ላይ በንቃት ተሳትፎ አድርገናል። በተለይ በምስራቅ አፍሪካ እንደዚሁም በአጠቃላይ የአፍሪካ ቡድን ከቻይና ወገን ጋር ሰፊ ድርድር ስናደርግ ቆይተናል። የፎካክ እንግዲህ ሀያ አንደኛ ዓመት ሆኗል። አሁን ፎካክ ወይንም የፎረም ኦን ቻይና አፍሪካ ኮኦፕሬሽን የሚባለው የቻይናና የአፍሪካ የትብብር መድረክ ከተመሰረተ ሀያ አንድ ዓመት አድርጓል። እንግዲህ ባለፉት ሀያ አንድ ዓመታት በአፍሪካ ደረጃ እንኳን ብንመለከት ቻይና ጊዜ የአፍሪካ ከፍተኛው የንግድ ሸሪክ ሆናለች። ይሄ ማለት ፎካክ በሚመሰረትበት ጊዜ የቻይናና የአፍሪካ የንግድ ግንኙነት አስር ቢሊዮን የአሜሪካ ዶላር ብቻ ነበር። አሁን ባለንበት ደረጃ ላይ ወደ ሁለት መቶ ስምንት ሚሊዮን ደርሷል። ይሄ ብዙ ነው ማለት አይደለም፣ ከነበረበት ተነስቶ ስመለከት በጣም ከፍተኛ እድገት አሳይተዋል። ምንም ጥያቄ የለውም። ሀያ እጥፍ ጨምሯል ማለት ይቻላል። ባለፉት ሀያ ዓመታት የጨመረው ብዙ ቢሆንም ግን በአጠቃላይ የንግድ መጠኑን ስትመለከት አምሳ አራት ሀገር አንድ ነጥብ ሶስት ቢሊዮን ያለው አንድ ነጥብ ሶስት ቢሊዮን ህዝብ ያለው የአፍሪካ አህጉር ከቻይና ጋር ያለው ግንኙነት ሁለት መቶ ስምንት ቢሊዮን ዶላር መድረሱ ትልቅ ነገር አይደለም። በዛ ላይም የንግድ ሚዛኑ እንደምታውቀው ነዳጅ አምራች ከሆኑ የአፍሪካ ሀገሮች ውጪ ያለው በአብዛኛው ለቻይና ያጋደለ ከመሆኑ ጋር ተነስቶ ስለዚህ የፎካክ ከተመሰረተበት ጊዜ ጀምሮ ቻይና ጋር ያለው ኢንቨስትመንት በብዙ እጥፍ አድጓል። ቻይና በርካታ የሆኑ የመሰረተ ልማት ግንባታዎችን ፋይናንስ አድርጋለች። በግንባታውም ላይ ተሳትፎ አድርጋለች። በሰላም ማስከበር ስራ ላይ በንቃት በአፍሪካ ላይ እየተሳተፈች ትገኛለች። የአፍሪካ የሰላም ማስከበር ስራዎችን ፋይናንስ በማድረግ ረገድ ቀዳሚ ቦታ ትይዛለች። ስለዚህ በቴክኖሎጂ ሽግግር፣ የሰው ሀይል ከማልማት አኳያ፣ በሌሎችም አለም አቀፍ መድረኮች ላይ ለምሳሌ የአየር ፀባይን የሚያመጣን ጉዳት ከመዋጋት አኳያ የፎካክ መድረክ አይ ቲንክ በአጠቃላይ ለቻይናም ለአፍሪካም በጣም ጠቃሚ ትሩፋቶች ነበሩት ማለት ይቻላል። የእኛንም ከዛ ማዕቀፍ ማየት ይቻላል። ስለዚህ ፎካክ በየሶስት አመቱ ሲገናኝ ለሚቀጥሉት ሶስት አመታት በጋራ የምንሰራቸውን መርሃ ግብሮች በማስጠት ነው የሚለያየው። ስለዚህ የዳካሩ በአራት ጉዳዮች ላይ አራት የሰነዶች ዳካር አውትካም ዶክመንት የሚባሉ አሉ። አንደኛው የፖለቲካል ዴክላሬሽኑ ነው። ይሄ የፖለቲካል ኮሚትመንት መገለጫ ነው። ሁለተኛው ያ የፖለቲካል ዲክላሬሽኑ በዝርዝር መርሃ ግብር መደገፍ ስላለበት የአክሽን ፕላን ወይንም ድርጊት መርሃ ግብር የሚባል ሰፊ ሰነድ ጽጥ እያንዳንዱ የትብብር መስኮቻችንም በትክክል መፈጸማቸውን ለመከታተል የሚያስችል የፎሎ አፕ መካኒዝምም አለው። ሶስተኛው የቻይናና የአፍሪካ የሀያ ሰላሳ አምስት ራዕይ የሚባል በዋና ዋና ጉዳዮች ላይ የምንተባበረውን አጽድቀናል። ሶስተኛው ሰነድ እሱ ነው። አራተኛው የቻይናና የአፍሪካ የክላይሜት ቼንጅ ትብብር የሚል ሰነድ ነው። እነዚህ ሰነዶች በአንድ በኩል አፍሪካ ሀያ ስልሳ ሶስት አጀንዳን መሰረት ያደረጉ ወር ከሱ ጋር የሚጣጣሙ እንዲሆኑ፣ ሁለተኛው በሀያ ሰላሳ እንዲተገበር የወጣው የተባበሩት መንግስታት ድርጅት የዘላቀ ልማት ግቦች ጋር የሚጣጣሙ እንደዚሁም ደግሞ አፍሪካም እያንዳንዱ ሀገር የዞን መርሃ ግብር ጋር እንዲጣጣሙ ለማድረግ ያው ሰፊ ድርድር አድርገናል። በመድረኩም ላይ የኛ የስቴት ሚኒስትር የመራው ዴሊጌሽን እነም የተሳተፉበት ክቡር አምባሳደር ረዳዋን ውሰን የመሩት ዴሊጌሽን ከገንዘብ ሚኒስትር እንደዚሁም የሚኒስትር ግዴታ የተሳተፉበት መድረክ ነው። በዛ ላይ በሚኒስትሮች ጉባኤ ላይ አንደኛ በአጠቃላይ የቻይናና የአፍሪካ ትብብር ላይ ያለንን ድጋፍ አቋም ገልጸናል። ሁለተኛ ደግሞ የኢትዮጵያ ወቅታዊ ሁኔታንም በመግለጽ አይ ቲንክ መድረኩን በአግባቡ ተጠቅመናል የሚል ሀሳብ አለኝ። በመክፈቻው ስነ ስርዓት ላይ የፕሬዝደንት ሺ ጂንፒንግን ጨምሮ አስተናጋጅ ሀገር መሪ የሰነጋሉ ፕሬዚደንት ማኪሳል አምስቱን የአፍሪካ ቀጠናዎች በመሞከል ደግሞ አምስት ፕሬዚደንቶች ንግግር አድርጓል። የቻይናው ፕሬዚደንት ባደረጉት ንግግር ያው በሰነዶቹ ላይ የተካተቱ ግን ዘጠኝ ፕሮግራሞች ባለፈው በሁለት ሺህ አስራ ስምንት ቤጂንግ በተካሄደው የመሪዎች ጉባኤ ስምንት ኢኒሽቲቭስ ነበሩ። አሁን ደግሞ ዘጠኝ መርሐ ግብሮችን አጽድቀናል፣ ኦር ፕሮግራሞችን አጽድቀናል። እና እነዚህ ለአፍሪካ ቅድሚያ የሚሰጣቸው መሆኑን ለማረጋገጥ ችለናል። አንደኛው የጤና እና የሜዲካል ፕሮግራም ነው። በዚህ ላይ ያው አንድ ቢሊዮን ቫክሲን ለመስጠት ከዚህም ስድስት መቶ በእርዳታ የሚሰጥ አራት መቶ በአፍሪካ በጋራ የሚመረት እንዲሆን ለማድረግ በርካታ የሆኑ በሺዎች የሚቆጠሩ የቻይና የሜዲካል እና የጤና ባለሙያዎችን ወደ አፍሪካ ለማላክና ከአፍሪካ ባለሙያዎች ጋር አብሮ እንዲሰሩ ለማድረግ ሁለተኛው ያው የድህነት ቅነሳ ለአፍሪካ አሁንም ትልቁ ፕሮግራም ነው፣ ትልቁ አጀንዳ ነው። ስለዚህ የድህነት ቅነሳና የግብርና ልማትን የተመለከተ ፕሮግራም እንዲፀድቅ ተደርጓል። ሶስተኛው ንግድ ፕሮሞሽን ነው። ንግድ ፕሮሞሽን ለአፍሪካ በጣም ኢምፖርታንት ነው። አፍሪካ ተኳሳውን በዓለም ኢኮኖሚ ውስጥ በደንብ እንድትተሳሰር፣ እድገት እንድታመጣ፣ ዘላቂ ልማት እንድታመጣ ከምትሰሯቸው ስራዎች ዓለም ውስጥ ገብታ መነገድ ለዓለም ገበያ፣ ለቻይና ገበያ፣ ለአውሮፓ፣ ለአሜሪካ ገበያ የምታቀርበው ኤክስፖርት መጨመር መቻል አለበት። ይህን ለማድረግ ሁለት መዋቅራዊ ችግሮች አሉ። አንደኛው የምርታማነት ችግር አሁንም አለ። ሁለተኛው ደግሞ እሴት የመጨመር ጉዳይ አለ። ስለዚህ ከዚህ አኳያ የንግድ ፕሮሞሽን ስራ ክሪቲካል ነው፣ ወሳኝ ነው። እና ከቻይና ጋር ያው ቅድም እንዳልኩት፣ በአፍሪካ አሁን ቻይና ለአፍሪካ ትልቁ የንግድ ሸሪክ ነች፣ አጋር ነች። ዞሮ ዞሮ እነዚህ ቅድም ያልኳቸው መዋቅራዊ ችግሮችም በቴክኖሎጂም ይሁን በሌሎች አቅም ግንባታ እንዲፈቱ ማድረግ ይኖርብናል። ይህም እንደተጠበቀ የሆነው ግን በሚቀጥሉት ሶስት አመታት በሁለት መቶ ስምንት ቢሊዮን ዶላር አካባቢ ያለው የአፍሪካና የቻይና ግንኙነት ወደ ሶስት መቶ ቢሊዮን እንዲያድግ በሚቀጥሉት ሶስት አመታት ይደረጋል የሚል ነው። እንግዲህ ለዚህ የሚሆን ድጋፍ የአስር ቢሊዮን የአሜሪካን ዶላር የንግድ ፕሮሞሽን ድጋፍ ለማድረግ የቻይና ፕሬዚደንት ቃል ገብቷል። ሶስተኛው ኢንቨስትመንት ነው። ኢንቨስትመንት አጌን ወሳኝ ነው። ምክንያቱም የውጭ ኢንቨስትመንት ብዙ ጥቅም አለው እንደምታውቀው ቴክኖሎጂ ይዞ ይመጣል፣ እውቀትን ይዞ ይመጣል፣ ፋይናንስን ይዞ ይመጣል። ምርታማነት እንዲጨምር ያደርጋል፣ የስራ እድል ይፈጥራል፣ ከዛ ኤክስፖርት እንዲጨምር ያደርጋል። ስለዚህ ከዚህ አኳያ ቻይና አፍሪካ ውስጥ ኢንቨስት እንድታደርግ የቻይና ካምፓኒዎች የመንግስትም ይሁን የግሎቹ ኢንቨስት እንዲያደርጉ የቻይና መንግስት እንደሚያበረታታ በዚህም በሚቀጥሉት ሶስት አመታት ከአስር ቢሊዮን ያላነሰ ዶላር ያላነሰ ኢንቨስትመንት በአፍሪካ ውስጥ እንዲደረግ ማድረግ ይኖርብናል የሚል ቃል ገብቷል። አራተኛው ያው የዲጂታል ኢኮኖሚ ነው። ጊዜው አሁን የዲጂታል ኢኮኖሚ ነው፣ የዲጂታል ኢኖቬሽን ነው እና በዚህ ረገድም ትብብር ለማድረግ ከዚህ ጋር ተያይዞም አይ ኤም ኤፍ የሚገኝ የስፔሻል ድሮዊንግ ሬት ራይት የሚባል አለ በሱ የሚገኝ አስር ቢሊዮን የአሜሪካ ዶላር የቻይናን ድርሻ ለአፍሪካ ለመስጠትም ቃል የገቡበት ሁኔታ አለ። የግሪን ዴቨሎፕመንት፣ የአቅም ግንባታ፣ የህዝብ ለህዝብ ግንኙነት በተለይ ቱሪዝምን፣ የሰው ሀይል ስልጠናን፣ የህዝቦች ግንኙነትን ከማጠናከር አኳያ እና መጨረሻ ላይ ደግሞ የሰላም እና የመረጋጋት ወይንም የፒስ ኤንድ ሴኪሪቲ ፕሮግራም እነዚህ ዘጠኝ ፕሮግራሞችን አስጥቀናል። ቀጥሎ የሚኖረው እንግዲህ የሚወሰነው እነዚህ ፕሮግራሞች በአክሽን ፕላኑ መሰረት መፈጸማቸውንና ከዚህ አፍሪካ ተጠቃሚ መሆኑን የማረጋገጥ ጉዳይ ነው። የሚሆነው እንግዲህ አፍሪካ ላይ አምሳ ሶስት ሀገር ነን። አሁን የምንሳተፈው በዚህ ላይ በአፍሪካ በኩል ከቻይና ጋር ዲፕሎማሲያዊ ግንኙነት ያላቸው ሀገሮች ናቸው የሚሳተፉበት። ቻይና አንድ መንግስት በአንድ ሲስተም ያው እንገጅ ያደርግናል። እኛ ግን አምሳ ሶስት ነን። ስለዚህ የተለያየ አቅም፣ የተለያየ የፖሊሲ፣ የተለያየ የቅንጅት ቻሌንጆች አሉብን። ይህም ሆኖ ግን በቻይና የተገባው በእኛ በኩል የሚደረጉ የቤት ስራዎችን በጊዜ በመስራት ከዚሁ የምንጠቀምበት ሁኔታ መኖር መቻል አለበት የሚል ሀሳብ አለኝ ከኢትዮጵያ አኳያ ከፎካክ ማዕቀፍ በግንባር ቀደም ተጠቃሚ ነበር አሁንም ይህንን ለማድረግ የሚያስችል በአገር ደረጃ በውጭ ጉዳይ ሚኒስቴር የሚመራ እንደዚሁም ደግሞ የፎፎካል ሚኒስትሪ ወይንም የሚከታተለው የገንዘብ ሚኒስቴር ስለሆነ ሌሎች የንግድ የኢንቨስትመንት የኢንዱስትሪና የሰክተር መስሪያ ቤቶች በጋራ በመቀናጀት ፕሮጀክቶችን ማዘጋጀት መቻል አለብን። ንግድን በተመለከተ የወጪ ምርቶቻችን ምርታማነትን፣ እንደዚሁም ደግሞ ጥራታቸውን እንደዚሁም ደግሞ ሴት በመጨመር ከዚህ ተጠቃሚ ለመሆን ገበያው ሰፊ ነው። የቻይና ገበያ በጣም ሰፊ ነው። እስካሁን ድረስ እኛ የእርሻ ምርቶቻችን እያቀረብን ነው ያለ ነው። ስለዚህ ይህንን ወደ ሌሎች ኢንዱስትሪ ምርቶች እንዲገቡ ከማድረግ አኳያም ጥረት ማድረግ ይኖርብናል። አማራጭ ትልቅ ገበያ ነው። በአንድ የገበያ ስርዓት ውስጥ፣ በአንድ የኢኮኖሚ ስርዓት ውስጥ ብዙ ነገር ማድረግ የምትችለው ገበያ ስለሆነ ከዚህ ገበያ፣ ከዚህ ኢንቨስትመንት፣ ከዚህ ቴክኖሎጂ ሽግግር ተጠቃሚ ለመሆን በቂ ዝግጅት ካደረግን፣ በቅንጅት ከሰራን አይ ቲንክ ከዚህ ባለፉት ሀያ አመታት ያደረግ የቀድሞን አይነት ጥረት ወይንም ከዛ የተሻለ ጥረት በማድረግ ኢትዮጵያ አሁን የጀመረችው የአስር አመትም ይሁን ከኮቪድ በኋላ የሚኖረው ሪካቨሪ ላይ ትኩረት አድርገን ነው። እንግዲህ ይህንን መርሃ ግብር ድፋኝ ያደረግነውን ለአፍሪካ ከኮቪድ ሪካቨሪ አሁን ኮቪድ እየተዋጋ ነው ያለ። ነው፣ እንደ ቻይና ያሉ ሀገሮች ኢኮኖሚያቸው አንሰራርቷል። አፍሪካ ኢኮኖሚ እንዲያሰራራ ከተፈለገ ኮቪድ እንከላከል ብቻ ሳይሆን እንዲቆም ማድረግ ያስፈልጋል። ይሄን ለማድረግ ክትባት ያስፈልገናል። ከዛ ደግሞ በስፋት በአነስተኛ እና ጥቃቅን እንደዚሁም በከፍተኛ ኢንዱስትሪዎች ኢንቨስት ማድረግን ይጠይቃል። ስለዚህ እድሉ በጣም ሰፊ ነው። እድሉ በጣም መልካም ነው። በአፍሪካ በኩል ያው ከዚህ በኋላ ያለው ደግሞ ባይላትራሊ በምታደርገው ጥረት የሚወሰድ ነው በጋራ የሚሰራው የመሰረተ ልማት ስራዎች እንደተጠበቁ ሆኖ ግን ኢትዮጵያ ከቻይና ጋር በንብት የምታደርገው ለምሳሌ ባይላትራሊ በኢንቨስትመንት የሚደረገው እኛ በምናመቻቸው እኛ ባደረግነው ዝግጅት ልክ እኛ ለኢንቨስተሮች በፈጠርነው ምቹ ሁኔታ የሚወሰኑ ነገሮች ስላሉ የኮቪድ ሁኔታ በተሻሻለበት ወቅት ኢሚዲየትሊ ወዲያው ወደ ስራ ለመግባት የሚያስችሉ ዝግጅት ከአሁኑ የሰራን እንቆያለን። በኤምባሲ ደረጃም ይህን እያደረግን ያለ ነው እና ፕሩፋቱ ያው በምንሰራውና በምንሰጠው ልክ የሚወሰን ይሆናል። ግን ይሄም ሆኖ እድሉ በጣም ሰፊ ነው የምል እምነት ነው ያለኝ። አቶ ካሳው ከሹማቶ ጋር በቻይና ኢትዮጵያ ባለሙሉ ስልጣን አምባሳደር ስለ ቃለ ምልልሱ እናመሰግናለን። አቶ ካሳም ሰጠኝ እድል እነም በድጋሚ አመሰግናለሁ።